ከሳምንታት በኋላ የሚካሄደው የኢትዮጵያ ሀገር አቀፍ ምርጫ ከቀደሙት አምስት ምርጫዎች የተለየ እንደሚሆን የሚጠቅሙ በቂ ምልክቶች አሉ ሲሉ አንድ አንጋፋ የሕገ መንግሥት ጉዳዮች አዋቂ ተናገሩ። ምርጫ ቦርድን የመሳሰሉ የዲሞክራሲ ተቋማት እንደገና መደራጀት ከምልክቶቹ አንዱ መሆኑን በአዲስ አበባ ዩኒቨርሲቲ የህገ መንግስት ጉዳዮች መምህሩ ዶክተር ጌታቸው አሰፋ ናቸው የጠቆሙት። አስተያየታቸውን የሰጡ አንዳንድ የአዲስ አበባና የሌሎች ከተሞች ነዋሪዎችም ዲሞክራሲያዊ መብታቸውን ለመጠቀም ድምጻቸውን እንደሚሰጡ መግለጻቸውን በትላንትናው ምሽት የአሜሪካ ድምፅ ራዲዮና አህዱ ራዲዮና ቴሌቪዥን በጋራ ባዘጋጁትና ለምን ይመርጣሉ ሲሉ ዜጎችን የጠየቁበት በባለሙያዎችም ያስተነተኑበት የቴሌቪዥን ቴሌቪዥን ስቱዲዮ ውስጥ የተካሄደ ዝግጅት የመጀመሪያ ክፍል አሰምተን ነበር። ውይይቱን የመሩት እስክንድር ፍሬው ከአሜሪካ ድምፅ፣ እና ሊዲያ አበበ ከአህዱ ሬዲዮ እና ቴሌቪዥን ናቸው። ለምሽቱም ሁለተኛውን ክፍል እስክንድር ፍሬው እንዲህ ያሰናብቱታል። ዶክተር ጌታቸው ስድስተኛው ሀገራዊ ምርጫ እስካሁን ያለው ሂደት ሌላውን በቀጣይ ሂደት የሚታይ በሆነም፣ ምን የተለዩ ምልክቶች ታይተውበታል? ካለፉት የተለየ እንደሚሆን ምን አይነት ምልክቶች አሉ? ዋናው እኛ አይነት እና የፖለቲካ ስርዓት ውስጥ የምርጫን ትክክለኛነት ፍትሐዊነት ከማረጋገጥ አኳያ ስናየው የምርጫ አስተዳደር አካል ትልቅ ሚና ነው የሚጫወተው። አንድ በገለልተኝነት ምርጫን እንዲያስፈጽም በሕግ የሚቋቋመው ተቋም ምን ያህል አቅም አለው? በሰው ኃይል በሪሶርስ ምን ያህል የተደራጀ ነው? እንደገና በገለልተኝነት ደግሞ ምን ያህል ገለልተኛ ነው? ከመንግስት የሚለው ቁልፍ ነገር ነው። ይህንን ሁኔታ በመረዳት የህገ መንግስት አውጪዎቹ በጥሩ ሁኔታ በህገ መንግስት ውስጥ የምርጫ አስተዳዳሪው አካል በኢትዮጵያ ብሔራዊ ምርጫ ቦርድ እንዲሆንና ይሄ ተቋም ደግሞ በማንኛውም የፖለቲካ ተጽዕኖ ስር እንዳይሆን በመንግስትም በሌሎችም በገለልተኝነት ምርጫን በአገሪቱ በአጠቃላይ የሚያስፈጽም ተቋም ሆኖ እንዲደራጅ በህገ መንግስት ተቋቁሟል፣ ህገ መንግስታዊ ተቋም ሆኖ። ነገር ግን በተግባር ይሄ ሳይፈጸም ቆይቷል እስካሁን ድረስ። ነገር ግን አሁን ይህንን አስመልክቶ የህግ ማሻሻያም ተደርጓል። እንደሚታወቀው የቦርዱ በአዲስ መልክ የነበረው ህግ ተሻሽሎ የቦርዱን አቋቋሚ አዋጁ ማለት ነው። አቋቋሚ አዋጁ ቦርዱ የሚደራጅበትን ስርዓት ሙሉ በሙሉ በሚባል ሁኔታ ቀይሮ፣ ለምሳሌ የገሚስ ጊዜ አባላት ሳይሆኑ ቦርዱ አሁን ያሉት አባላት ሙሉ ጊዜ የሚሰሩ ዋና ስራቸው ሆኖ ሌላ ስራ ሳይኖራቸው በሙሉ ጊዜነት ስራውን እንዲያከናውኑ አምስት የቦርድ አባላት እንዲሆኑ እና እነዚህም በተቻለ መጠን ገለልተኛ ሆነው ተመሰከረላቸው ሰዎች እንዲሆኑ ተደርጎ በሚያስችል መልክ አዋጆች ውስጥ ገብቶ በተግባርም ይሄ ተፈጽሟል። ስለዚህ ይሄ እንግዲህ አንድ ትልቅ በተግባር ተፈጽሟል ሲሉ ዶክተር ጌታቸው አሁን በተግባርም እንደምንመለከት ከምርጫ ቦርድ ሰብሳቢ ጀምሮ በምርጫ ቦርድ ውስጥ የተሰየሙ ሰዎች ከፖለቲካ ጋር ግንኙነት የሌላቸው መሆኑ ለምሳሌ ፐርሰናል የምናውቃቸው ናቸው እና ገለልተኝነታቸው ጥያቄ ውስጥ የሚገባ አይደሉም የሚል እምነት አለኝ እና በተግባርም ይሄ ታይቷል። በተግባርም በጣም አስተማማኝ በሆነ መንገድ የሚነሱ የተለያዩ ጥያቄዎችን ባለፉት ሁለት ዓመታት በእኩል ሚዛናዊነት በሚታይበት መንገድ ችግሮችን የሚያስተናግድ አቋም ያለው መሆኑ ታይቷል። ገዢው ፓርቲ ቢሆንም ባለጉዳይ፣ ተቃዋሚ ፓርቲ ቢሆንም ባለጉዳይ በእኩል አይን በማየት የጉዳዩን ሜሪት እና ይዘት ብቻ በማየት ውሳኔዎች የሚወሰኑበት እንደሆኑ አይተናል። ስለዚህ ይሄ ትልቅ ተስፋ የሚሰጥ ነው። እንግዲህ አንዱ ትልቁ ችግር የነበረው ምርጫ አስፈጻሚ አካሉ ገለልተኛ ነው ወይ የሚለው ስለነበረ ይሄ በቦርዱ ደረጃ ብቻ ሳይሆን በተቻለ መጠን ከቦርዱ እስከ ምርጫ ጣቢያ ድረስ የክልል ቅርንጫፍ፣ የምርጫ ክልልና የምርጫ ጣቢያ የሚባሉ ስትራክቸሮች አሉ። በእነዚህ ሁሉ ገለልተኝነት በጣም አስፈላጊ ነው። ምክንያቱም የምርጫ ውጤት በወሳኝነት የሚለወጠው ችግር የሚከሰትበት በምርጫ ጣቢያ ሌቭል ነው። በዛ ሌቭል ሲቆጠር የሚፈጠረው ችግር ነሰሰር በቦርድ ሌቭል ያሉት ኃላፊዎች አያዩትም። ስለዚህ በምርጫ ጣቢያ ሌቭል ያለው የተአማኒነት የምርጫ አስፈጻሚዎቹ ገለልተኝነት በጣም አስፈላጊ ነው። ከዛ ቀጥሎ በምርጫ ክልል ያለው ሰው እነዚህን ሁሉ ጭምር በተቻለ መጠን ስነምግባር ባላቸው ሰዎችና ከነበረው የፖለቲካ ስርዓት ከመንግስቱ ገለል ያሉና ሚዛናዊነት ያላቸው ሰዎችን ለማሰማራት ለመቅጠር ሰፊ ሙከራ ሲደረግ ነበረ። ቦርዱ እነዚህን ሁሉ በማየት ከበፊቱ የተሻለ ውጤት እንጠብቃለን ይገኛል የሚል እምነት አለኝ። ነገር ግን አሁን ደግሞ ተጨማሪ ችግሮች አሉ። ለምሳሌ የጸጥታ ሁኔታ ችግር ነው። እነዚህ አሁን እስካሁን ድረስም ችግር እየፈጠሩ ናቸው። በየቦታው የመራጮች ምዝገባ ቀደም ሲል እንደገለጻችሁት ዘግይቶ የተጀመረበት ምክንያት የጸጥታ ሁኔታ ያልተሟላ መሆኑ የመንግስት የታችኞቹ የመንግስት ኃላፊዎችም በበቂ ሁኔታ ለቦርዱ ትብብር የማያረጉባቸው ክልሎች ብዙ ናቸው። በግልጽ የተነገረ ነው። ቦርዱ ሰብሳቢም በጠቅላይ ሚኒስትሩም ሰሞኑን በተደረጉ ስብሰባዎች እና እነዚህ እነዚህ ተግዳሮቶች ናቸው። ነገር ግን አንድ አስተማማኝ ነገር ብዬ የምወስደው የቦርዱ አቋም ከበፊቶቹ ቦርዶች በጣም የተለየ እና ተስፋ የሚሰጥ ስለዚህ በጸጥታና በሌሎች ምክንያቶች የተፈጠሩ መዘግየቶች አንዳንድ የሚያሳስቡ ነገሮች ቢኖሩም በዚሁ ከቀጠልና የቦርዱ ሰራተኞች ጣቢያዎች በትክክል ስራቸውን እንዲሰሩ የጸጥታ ሁኔታ ካለ በጥሩ ሁኔታ ከበፊቱ የተለየ እንደሚሆን አይ ቲንክ ሌላው ያልገለጽ ነው የምናየው ከምርጫ ቅስቀሳ የተወሰኑ ክሎች ከማየት ውጭ በጣም በተሻለ ሁኔታ እየተከናወነ ነው። ደፍሮ ፍላጎት ኖሮት ሪሶርስ ኖሮት የሚንቀሳቀስ የፖለቲካ ፓርቲ ተቃዋሚዎቹ ማለት ነው። ብዙ የሀገሪቱ ክፍሎች የጸጥታ ችግር በሌለባቸው የተንቀሳቀሱ ምርጫ ቅስቀሳ እያደረጉ ነው፣ በተለያየ መንገድ የቴሌቪዥን ክርክሮቹን ጨምሮ። ስለዚህ ሰፋ ያለ የአስቻይ ሁኔታዎች አሉ ማለት ይቻላል፣ በአሁኑ ካለፈው ጋር ስናወዳድረው እና በአጠቃላይ አይ ቲንክ እነዚህ እነዚህን ነገሮች የተሻሉ ፖዘቲቭ ነገሮቹን ስናይ ችግሮች ቢኖሩም የተሻለ እንደሚሆን ተስፋ የሚያሰጥ ነው ማለት ይቻላል፣ በእኔ እምነት። እየተከታተላችሁት ያላችሁት ዜጎች ለምን ይመርጣሉ በሚል ርዕስ አህዱ ሬዲዮ እና ቴሌቪዥን ከየአሜሪካ ድምፅ ራዲዮ ጋር በጋራ እያቀረብነው ያለነው ዝግጅት ነው። ዜጎች ለምን ይመርጣሉ ስንል ከተለያዩ አካባቢዎች የዜጎችን ድምፅ አሰባስበናል። አሁን ደግሞ ወደ ባህር ዳር ሄደን ከዚህ አካባቢ ያሉ ዜጎች ለምን እንደሚመርጡ ያካፈሉንን ሀሳብ ሰምተን ወደ ውይይታችን እንመለሳለን። ሰፋ ጠቅል ትባላለሁ። የባህር ዳር ነዋሪ ነኝ። ምርጫ ለምን ያስፈልጋል የሚለውን ነገር ስናይ ምርጫ ለእያንዳንዱ ዜጋ ወሳኝ ነው ብለን እናምናለን። ለምን ሲባል ህዝቡ እያንዳንዱ ነገ ያስተዳድረኛል ይመራኛል ነገ ዘላቂ የሆነ ልማት ያመጣል ቀጣይ መሪዎችን ተማምኜ የሚመርጥበት የሚለውን በድምፅ የሚወስንበት ዲሞክራሲያዊ አሰራር ስለሆነ ምርጫ በዚህ ወሳኝ ነው። ስለዚህ ከዚህ ጋር ተያይዞ ለሀገሪቱ የሚፈጥረው ዘርፈ ብዙ ጠቀሜታ አለው። አንደኛ ሰላምና ዲሞክራሲን ከማረጋገጥ አንጻር አንድ ጉልህ ያለው ሚና አለ። ሁለተኛ ደግሞ በከኢኮኖሚ አንጻር ሀገራችን የተረጋጋች ሰላም ከሆነ ነው ሁላችንም ህብረተሰብ ሊኖር የሚችልና ሰላም ወሳኝ በመሆኑ የሰላም ደግሞ የሚመጣው ደግሞ ሰላማዊ በሆነ ምርጫ ብቻ የሚመጣ በመሆኑ ይሄ አስፈላጊ ነው። ከዚህ ባሻገር ምርጫ ለሀገራችን ብሎም ሌሎችም ገጽታን ከመፍጠር አንጻር ደግሞ የሚያበረክተው በሰላማዊ ተጀምሮ በሰላም መጠናቀቁ ደግሞ ይሄ ወሳኝ ሚና እንዳለው ያሳያል። ከዚህ ተርፎ ለእኛ ብቻ ሳይሆን ነገ እኛን ለሚተኩም ልጆችም ሆነ ትላልቅ ሰዎችም ሌሎችንም አማካኝነት ነገችን ሀገር የሚረከቡት ወጣቱ በመሆኑ ይህን ወጣቱ ደግሞ ተተኪ ሰላም እና ዲሞክራሲ የሰፈነበትን ሀገር ደግሞ ለተተኪ ትውልድ ማስረከብ ደግሞ ከእያንዳንዳችን ዜጋ ይጠበቃል እና በተገቢው መልኩ ምርጫ ማካሄድ ዘርፈ ብዙ ጠቀሜታ እንዳለው አምናለሁ። ስሜ ጻይንሽ ብርሃኑ ይባላል። የባህርዳር ከተማ ነዋሪ ነኝ። ምርጫ ለምን ይመርጣሉ? ለተባለው ጥያቄ ምርጫ መምረጥ የአንድ ዜጋ መብት ነው። ስለዚህ መብቴን ተጠቅሜ ሀገሬን ሊያስተዳድር ሊመራ ይችላል ብዬ የማምነውን ፓርቲ ፖሊሲውን፣ ስትራቴጂውን ያለውን ለሀገር የሚሰጠውን ፋይዳ ቢመረጥ ሊያደርግ ይችላል ብዬ ሊሰራ ይችላል ብዬ የማምንበትን ማለትም ፖሊሲውን ያመንኩበትን የምርጫ ሀሳቡን ሲያስተዋውቅ የሰማሁትን በተግባርም ደግሞ ያየሁትን ነገር እሱን ፓርቲ እመርጣለሁ ማለት ነው እና ምርጫ የምበርጥበት ምክንያት ያው አንድ የሰለጠነ ሀገር የሚያስተዳድርለትን ፓርቲ በምርጫ ነው ወደ ስልጣን የሚያመጣው። ስለዚህ ለእኔ ብቻ አይደለም ለልጆቼ ለመጪው ትውልድ ጥሩ ይሰራል፣ ሀገርን ወደ ተሻለ ደረጃ ያመጣል፣ በኢኮኖሚው በየትኛውም ሁኔታ ሀገርን ሊያሳድግ ይችላል፣ ሰላምን ሊያረጋግጥ ይችላል የሚለውን ፓርቲ እመርጣለሁ ማለት ነው እንዲያስተዳድረኝ ያው በምርጫ እድሉን እሰጠዋለሁ፣ በምርጫ ወደ ስልጣን እንዲመጣ አደርጋለሁ። ከዛ በኋላ ስልጣኑን ተጠቅሞ ሀገረ መንግስትን ሲመሰርትም ሆነ በሚሰራው ስራ ላይ ለሀገር ፋይዳ ያለው ለትውልድ የሚጠቅም ሊሰራ ሊያበረክታል አበረክታል ብዬ የማምንበትን ፓርቲ በምርጫ ድምጼን እሰጠዋለሁ፣ እንዲገዛ እድሉን እሰጠዋለሁ ማለት ነው። እንግዲህ ዶክተር ጌታቸው እንዳዳመጡት ለምን ይመርጣሉ ለሚለው ጥያቄ በባህር ዳር ያነጋገርናቸው ዜጎች የሰጡት መልስ ይህንን ይመስላል። ኢትዮጵያ ውስጥ የተካሄደ ጥናት እንዳለ አላውቅም፣ ግን አንዳንድ ሀገሮች ውስጥ የትኞቹ የህብረተሰብ ክፍሎች የበለጠ በምርጫ ይሳተፋሉ የሚሉ ጥናቶች ይደረጋሉ። ለምሳሌ አፍሮ ባሮሜትር የተሰኘ ተቋም በአስር የአፍሪካ ሀገራት ያደረገውን ጥናት መነሻ አድርጎ ያሰፈረውን እያየሁ ነበር እና በእነዛ ሀገራት እንግዲህ ድርጅቱ እንደተመለከተው የመገናኛ ብዙሀኑ ዜና የሚከታተሉ ሰዎች የበለጠ ይመርጣሉ። ከፓርቲ ጋር ግንኙነት ያላቸው ሰዎች የመምረጥ እድላቸው የሰፋ ነው። ከወጣቶች ይልቅ አዋቂዎች የበለጠ የመምረጥ እድላቸው የሰፋ ነው የሚሉ ነገሮችን ዘርዝረዋል። እና በኢትዮጵያ እነዚ አይነት መለኪያዎች ይሰራሉ? የትኞቹ የህብረተሰብ ክፍሎች ናቸው ኢትዮጵያ ውስጥ አሁን ምርጫ ለመሳጠፍ የበለጠ የሚነሳሱ? ካየ ነው ልምድ በመነሳት በእኛም ሀገር የሚስራ ይመስለኛል። አሁን የገለጽከው ዋናው የምርጫ አንቀሳቃሽ መረጃ ነው እና ዜጎች መረጃ ሲኖራቸው ነው የቀረቡትን አማራጮች መመልከት የሚችሉት የሚነሳሱት መራጭነት እንጂ መረጃ የሌለው ሰው አንደኛ ምርጫም ቢቀርብለት የትኛውን ከየትኛው እንደሚመርጥ በበቂ ሁኔታ ለማወቅ ለመረዳት ይቸግረዋል። ከዛ ውጭም አይ ቲንክ ከትምህርት ጋር የተያያዘ ኢኮኖሚ እድገትም ጋር የተያያዘ ከኑሮ ደረጃ እና ሁኔታ ጋር የተያያዙ ነገሮች አሉ እና ስለዚህ ለመረጃ ቅርበት ያለው የህብረተሰብ ክፍል የበለጠ በምርጫ የመሳተፍ ሁኔታው ከፍ ያለ ነው የሚለው የሚሰራ ይመስለኛል። በእኛም ሀገር እንዳልከው በዚህ ሁኔታ የተሰራ ሳይንሳዊ የሆነ ጥናት ባይኖርም ግን አጠቃላይ የሚያስማሙ የሚያስኬዱ ሀሳቦች ናቸው የተገለጹት። በተለይ ባህር ዳር አካባቢ ያሉ ዜጎች ያነሱት ሀሳብ ተስፋቸውን፣ እንዲሁም ደግሞ በምርጫ የሚሽቱትን ነገር በኢኮኖሚም በማህበራዊም በፖለቲካዊም ረገድ በምርጫ የእነሱ ድምፅ ውጤት እንዳለው አምነው ሲገልጹ ቆይተዋል። ነገር ግን እስካሁን ድረስ እንዳየነው ብዙ መከራከሪያ ሀሳብ እንደሚነሳበት በእውኑ በምርጫ ለውጥ ማምጣት ይቻላል? በምርጫ ያሉብንን ችግሮች መፍታት እንችላለን ነው ዜጎች የሚፈልጉትን አይነት ስርዓትስ መገንባት ይችላሉ? የሚለው መከራከሪያ ነው እና እርስዎ ይህን እንዴት ያይወጣል? ቀደም ሲል እንደሰማ ነው ሁለት ነገሮችን ያስገነዝባል፣ የተሰጡት አስተያየቶች። አንደኛ ባለንበት ዘመን ቀደም ሲል የሚያነሳ ነው አንድ አገር መተዳደር ያለበት በተመረጠ መንግስት ነው የሚለው ሁሉም አስተያየት ሰጪዎች የተስማሙበት ነገር ነው እና ይሄ በስፋት ሼር የሚደረግ ሁሉም ሰው የሚጋራው ሀሳብ ነው ብሎ መውሰድ ይቻላል። ስለዚህ ኢትዮጵያም እንደ ሌሎቹ አገሮች ዴሞክራሲያዊ መንገድ የተመረጠ መንግስት ነው ማ ሊያስተዳድረን ነው የሚገባው የሚለው ብዥታ የሌለ መሆኑን የሚያስገነዝብ ነው። ከዚህ ጋር ተያይዞ ባለንበት ዘመን መንግስት ህዝብን የሚያስተዳድረው በውክልና ነው። ስለዚህ ህዝብ ደግሞ በአጠቃላይ ራሱን በቀጥታ ማስተዳደር ስለማይችል አሁን በስራ ላይ መዋል የሚችለው ከ18ኛው ክፍለ ዘመን ጀምሮ በስራ ላይ የዋለው የውክልና ዲሞክራሲ ስርዓት ነው፣ ኢንዳይሬክት ዲሞክራሲ ስርዓት የምንለው። ፕሬዚደንትም ቢሆን በህዝብ ተመርጦ ህዝብ በየቀኑ የፕሬዚደንታዊ ስራ አይሰራም። አንዴ ይመርጣል፣ በአራት ዓመት በአምስት ዓመት ያ ሰው የተመረጠው ስራችንን ሰርቶልናል ወይ የሰጠነውን ቃል ኪዳን አክብሯል ወይ የሚለውን የሚገመገሙበት በምርጫው ጊዜ ነው እንጂ ከተመረጠ በኋላ ወክሎ የሚሰራው እሱ ነው። በህዝብ እንደራሴዎችም እንደዛው ነው። በእኛ ሀገር ፓርላመንት ስርዓት ነው የሚመረጡት የምክር ቤት አባላት ናቸው። ጠቅላይ ሚኒስትሩ ከተመረጡት ውስጥ ነው የሚመረጠው፣ በቀጥታ ሳይሆን የሚመረጠው በእንደራሴነት ነው የሚመረጠው። ስለዚህ ዋናው የስልጣን ባለቤት እንደራሴዎቹ ናቸው፣ በእኛ ሀገር የምክር ቤት አባላት። እነዚህ የምክር ቤት አባላት አንዴ ከተመረጡ በኋላ የተመረጡበትን ፖሊሲ እያስፈጸሙ በዛ ፕላትፎርም ላይ ስለተመረጡ ህዝቡ ያንን ፈጽመዋል አልፈጸሙም የሚል በምርጫ ዘመን የሚቆጣጠርበት ስርዓት ይፈጠራል ማለት ነው። ስለዚህ ቀደም ሲል የተሰጡት አስተያየቶች የሚያስገነዝቡን ውክልና የዲሞክራሲ ስርዓት ብቸኛው አማራጭ የህዝብ አስተዳደር ስርዓት እንደሆነ የሚያስገነዝብ ነው። ይሄ ማለት በየምርጫ ዘመኑ እንመርጣለን፣ እንደገና ሰርቷል አልሰሩም የሚለውን ገምግመን ደግሞ በሚቀጥለው ወይም እነሱን እንመልሳለን ወይ ሌላ እንመርጣለን። እንደዛ ካልሆነ ሊያስተዳድሩን አይገባም ያለ ምርጫ ሊያስተዳድሩን አይገባም የሚለው ሀሳብ በአስተያየት ሰጪዎቹ ተቀባይነት ያለው ነው፣ በሰፊው አይ ቲንክ ሌሎችም የሚጋሩት ሀሳብ ይመስለኛል። ስለዚህ ይሄ አንድ የተሰመረበት ጉዳይ ነው። ሁለተኛው ሊዲያም እንዳነሳሽው የህዝብ እምነት በጣም አስፈላጊ ነው። በምርጫ ቀደም ሲል ሰዎች የምርጫ ተሳትፏቸውን በሚመለከትም ትልቅ አስተዋጽኦ የሚጫወተው የሚሰጡት ድምፅ በትክክል ዋጋ አውጥቷል ወይ? ለምሳሌ ብዙ ህዝብ የመረጠው መንግስት መንግስት ሆኗል ወይ? ብዙ ህዝብ የመረጠው ተወካይ ወንበሩን አግኝቷል ወይ? የሚለው የሰጡት ድምፅ በውጤት ሲቀየር ይሄ ስርዓቱ ላይ እምነትን ያሳድራል። በዛ እምነት ላይ ተመስርተው ሰዎች በየጊዜው የምንሰጠው ድምፅ ተቀባይነት አለው። ስለዚህ ምርጫ እንሳተፍ፣ ግል የምንፈልጋቸውን ነገሮች የሚሰሩልን ሰዎች ተወካዮች እንምረጥ የሚል መነሳሳት የሚፈጠረው ስርዓቱ ተአማኒ ሲሆን ነው እና ህዝብ የመረጠው ቀርቶ ጉልበተኞች የመንግስትን የፀጥታ ኃይል የሚያዘው ጉልበተኛ የሆነው ቡድን ህዝብ መረጠም አልመረጠም በስልጣን የሚቀጥል ከሆነ የህዝብ የምርጫ ተሳትፎና ፍላጎት በፍላጎት ላይ የተመሰረተ አይሆንም። በግፊት በጫና ላይ የተመሰረተ ይሆናል። ስለዚህ እምነት አይኖረውም እና ይሄ እንግዲህ ባለፉት የምርጫ ስርዓቶች ከፍተኛ ችግር ሆኖ የቆየ ጉዳይ ነው እና የሰዎች ተሳትፎ ላይም ከፍተኛ ተጽዕኖ ፈጥሮ የቆየ ጉዳይ ነው። ስለዚህ አሁን ዋናው ይህንን ሁኔታ ለመቀየር የሚያገለግለው የምርጫ ስርዓቱ በትክክል የተመረጡ ተወካዮችን ውጤቱ ትክክል ተገልጾ በትክክል ተቆጥሮ አሸናፊ የሚሆኑበት ስርዓት መሰረት ይኖርበታል። እንደዛ ካልሆነ ዜጎች ምርጫን ዝም ብሎ ለመሳተፍ ብቻ እንደማይመጡ እና እምነት ጥለው እንደሚመጡ መታወቅ ይኖርበታል። ይሄ የማይሆን ከሆነ ለረጅም ጊዜ የሚቆይ ውጤት አይሆንም። በጉልበት የተወሰነ ጊዜ ሊቆይ ይችላል። ነገር ግን ይሄ ገደብ ይኖረዋል ማለት ነው። ሁል ጊዜ የተታለለ ማህበረሰብ ሊኖር ስለማይችል ይሄ ለጉልበት፣ ለአመፅ መንገድ የሚሰጥ ነው። ስለዚህ የምርጫ አስፈጻሚው አካል ከፍተኛ ኃላፊነት አለበት። የመንግስትን ስልጣን የያዘው አካል ከፍተኛ ኃላፊነት አለበት። ምርጫው የዜጎች ድምፅ በትክክል ውጤት እንዲኖረው ማድረግ አማራጭ የሌለው ነገር መሆኑ መታወቅ ይኖርበታል እና አስተያየቶቹ በእምነት ላይ የተመሰረቱ መሆኑ ድምፃችን ውጤት ይኖረዋል የሚል ተስፋ እና እምነት ወይም አሰምሽንስ የምንለው ላይ ተመስርተው የተሰጡ አስተያየቶች መሆናቸው ግልጽ ነው እና ይሄ ተግባራዊ መሆን ይኖርበታል። ተግባራዊ ካልሆነ ምንም አማራጭ የለውም ማለት ነው። ወደ ችግር ነው የሚከተው እንጂ ያንን የተጨበረበረ ወይም ብዙ እንከኖች ያሉበትን ድምፅ ተቀብሎ በዛ ረክቶ የሚኖረው የማህበረሰብ ክፍል የሚኖር አይመስለኝም። ስለዚህ ካለፉት ምርጫዎች አይተነዋል። በጉልበት ካልሆነ በስተቀር ውሸት የሆነ ወይም የተጭበረበረን ነገር ሕዝብ ይቀበላል ብሎ ማመን አስቸጋሪ ነገር ነው እና በተግባር ያየነው ጉዳይ ስለሆነ አማራጩ ትክክለኛ የሆነ ምርጫ ተካሄደው ትክክለኛ የሆነ ቆጠራና ውጤት መገለጽ ይኖርበታል ማለት ነው። በምርጫ አስፈጻሚ ቦርድ ነው። ዶክተር ጌታቸው እንግዲህ የተለያዩ ሰዎች ናቸው የሚያጋጥሙት። ጥሩ ያልሆነውን ያለፈ ተሞክሯቸውን መነሻ አድርገው የማይመዘገቡ ሰዎች ያጋጥማሉ። አሁን ያለውን አንዳንድ የጸጥታ ችግር መነሻ በማድረግ ምርጫ በዚህ ሰዓት ለኢትዮጵያ ቅንጦት ነው የሚሉ ሰዎች ያጋጥማሉ። አይ፣ በዚህ ሁሉ ሂደት ውስጥ ቢሆን ዲሞክራሲያዊ መብታችንን ተጠቅመን መምረጥ አለብን የሚሉ ሰዎች ያጋጥማሉ። የተለያየ አይነት አስተያየቶች ናቸው የሚያጋጥሙት። ሚዛኑ የት ላይ ነው? የቱ ላይ ነው ትክክለኛው ሚዛኑ? ውይይቱን የመሩትን የአሜሪካ ድምፁን እስክንድር ፍሬውንና የአህዱ ራዲዮና ቴሌቪዥኗን ሊዲያ አበበን አመሰግናለሁ።